በታፍት ዩኒቨርሲቲ የሕግና ዲፕሎማሲ ትምህርት ቤት መምህርና የዓለም ሰላም ፋውንዴሽን ሊቀመንበር የሆኑት አሌክስ ዲ ዎል እንደሚሉት ኤርትራ ከሳዑዲ መራሹ የአረብ ጥምር ጦር ጎን እንድትሰለፍ ምክንያት የሆናት ኢኮኖሚያዊ ጉዳይ ነው። constraint that president ላለፉት 15 ዓመታት ለፕሬዝደንት ኢሳያስ አፈወርቂ ጋሬጣ ሆኖ የቆየው የገንዘብ ችግር ነው። ስልጣናቸው ላይ ለመቆየት የሀገራቸውን ኢኮኖሚ ለማነቃቃት ቢያንስ ከኢትዮጵያ ጋር ሊገዳደር የሚችል ወታደር ለመገንባት በእጅጉ ገንዘብ ያስፈልጋቸዋል። ሳውዲና አጋሮቿ የኤርትራን ንብረት ተጠቅሞ የሆቲ ታጣቂዎችን ለመውጋት ለፕሬዝደንቱ ያቀረቡት እጅ መንሻ ገንዘብና ነዳጅ ነው። ይሄ ለፕሬዝደንት ኢሳያስ ያልታሰበ ሲሳይ ነው። በዊድሮ ዊልሰን የጥናት ማዕከል የመካከለኛው ምስራቅ ጉዳዮች የጥናት ክፍል ዳይሬክተር የሆኑት ፕሮፌሰር ማሪና ኦቶዋይ እንደሚሉት፣ በየመኑ ጦርነት ሳውዲ አረቢያ በአየር ድብደባ ብቻ የሆቲ አማጽያንን ማሸነፍ እንደማይቻል አረጋግጣለች። በዚህም ምክንያት ሌሎች ሀገራት ተዋጊ ወታደሮችን እንዲያሰልፉ ሪያድ ትፈልጋለች። ሳውዲ መሬት ላይ ወርደው ሊዋጉ የሚችሉ የሌሎች ሀገራትን ወታደሮች ትፈልጋለች። እነዚህን ወታደሮች ግን ከሌሎቹ ከበርቴ የአረብ ሀገራት ማግኘት አትችልም። ማንም ወታደሩን ወደ ውጊያ መላክ አይፈልግም። ስለዚህ ሳውዲ በከፍተኛ የገንዘብ እጥረት ውስጥ ከምትገኘው ኤርትራ ገንዘብና ነዳጅ ሰጥታ በምትኩ በየመን ሊዋጋ የሚችል የኤርትራ ወታደር ወስዳለች። የተባበሩት መንግሥታት ድርጅት የጸጥታው ምክር ቤት የሶማሊያና የኤርትራ ጉዳዮች ተመልካች ኮሚቴ የኤርትራ በየመን ጦርነት ተሳትፎ በጸጥታው ምክር ቤት ተጥሎባት የሚገኘውን የጦር መሳሪያ ማዕቀብ የጣሰ ድርጊት መሆን አለመሆኑን በማጣራት ላይ ይገኛል። ስማቸው እንዳይገለጽ የጠየቁት የጸጥታው ምክር ቤት ዲፕሎማት እንደገለጹት ኤርትራ ማዕቀቡን ተላልፋለች ብሎ አሁን ባለው ሁኔታ መደምደም ባይቻልም ምልክቶች ግን እየታዩ ነው ብለዋል። የፖለቲካ ተንታኙ ሚስተር አሌክስ ዲዌል እንደሚሉት ከሆነ ደግሞ ቢያንስ አሁን ባለው ሁኔታ ኤርትራ የጸጥታው ምክር ቤት ማዕቀብን ለመጣሷ ምንም መረጃ የለም። ኤርትራ የጦር መሳሪያ ማዕቀቡን ለመተላለፏ እርግጠኛ አይደለውም። ሌሎች የጦር መሳሪያ ማዕቀብ የተጣለባቸው ሀገራት ለምሳሌ ሱዳን በሳዑዲ አረቢያ መራሹ የአረብ ጦር ውስጥ እየተሳተፈች ነው። የኤርትራም ጉዳይ እየተለየ አይደለም። ማዕቀቡ በዚህ የኤርትራ ተሳትፎ ላይ እምብዛም ትርጉም ያለው አይመስለኝም። በቦስተኑ የሳይመንስ ኮሌጅ የጋዜጠኝነትና አፍሪካ ፖለቲካ መምህር የሆኑት ዳን ኮኔል እንደሚሉት ፕሬዚደንት ኢሳያስ በየመን ጦርነት ውስጥ ለመግባት ሲወስኑ የረጅም ጊዜ ጥቅምና ጉዳታቸውን አስልተው አይደለም። ኤርትራ ከባሕረ ሰላጤው የአረብ ሀገራት ጋር የጀመረችው ወታደራዊ ትብብር ምን ያህል ሊዘልቅ ይችላል ብዬ ላቀረብኩላቸው ጥያቄ በኢሜይል ሲመልሱልኝ የኤርትራና ሳዑዲ መራሹ የአረብ ጦር ትብብር የኤርትራ መንግስት የርዕዮተ ዓለምና ስትራቴጂያዊ አካሄድ ለውጥ ጋር ሊያያዝ አይችልም፣ ሙሉ በሙሉም በጊዜያዊ ጥቅም ላይ ያተኮረ ነው ብለዋል። የአፍሪካ ፖለቲካ መምህሩ ሚስተር ዳን ኮኔል ቀጥለውም ፕሬዚደንት ኢሳይያስ ስትራቴጂያዊ አጋሬ ነው ብለው እምነት የሚጥሉበት ሀገር የለም በዚህም ምክንያት ኤርትራ ለጊዜውም ቢሆን ጥቅም ልታገኝ ትችላለች ብለው ካሰቡ ከየትኛውም ሀገርም ሆነ ድርጅት ጋር ትብብር ከመፍጠር ወደ ኋላ አይሉም ብለዋል በኢሜል መልእክታቸው። የዚህ ሪፖርት ዘጋቢ በኒውዮርክ የተባበሩት መንግስታት ድርጅት የኤርትራ ሚስዮንና በዋሽንግተን ዲሲ የሚገኘውን የኤርትራ ኤምበሲ ለማነጋገር ያደረገው ጥረት አልተሳካም። ለዶቼ ቬለ ለተጠናቀረው ዘገባ ናትናኤል ወልዲነኝ ከዋሽንግተን ዲሲ።